የህዝባዊ ወያኔ ሀርነት ትግራይ ማዕከላዊ ኮሚቴ ዝግ ስብሰባ መቀሌ ከተማ ላይ ቀጥሏል። ከዚህ ቀደም ከስልጣን የተሰናበቱ አንጋፋ የድርጅቱ አባላትም ተገኝተውበታል። ማንነታቸውን ለመግለጥ ያልፈለጉ ምንጮች እንደሚገልጡት ሕወሓት የትግራይንና የኢትዮጵያን ሕዝብ በሚገባ አልመራም። አሁን የምንገኝበት አደጋ ላይ የወደቅነውም በሌሎቹ የትግል አጋሮቻችን በሆኑት ድርጅቶች ድክመት ሳይሆን ሥራችንንና ኃላፊነታችንን በተጠበቀብን መንገድ ባለመፈጸማችን ነው። ሌላውን ሰበብ ማድረግ አይገባንም፣ በሚል መንፈስ ማዕከላዊ ኮሚቴው ስብሰባውን ቀጥሏል ሲሉ እነዚሁ ማንነታቸውን አንናገር የሚያሉ ምንጮች ጠቁመዋል። ግልጥነት በተመላበት መንፈስ የሚካሄደው ሂስና ግለሂስ በቃል ብቻ እንጂ የተሰውት ጓዶቻችንን አደራ በተግባር ላይ አለዋልንም በሚል ድምዳሜ ላይም ተደርሷል ይላሉ እነዚሁ ምንጮች። በፊት የድርጅቱ የፖሊት ቢሮ አባላት በነበሩትና አሁን ባሉት አባላት ላይ ያተኮረ ሂስና ግለ ሂስ እየተካሄደ መሆኑንም እነዚሁ ማንነታቸውን የማይገልጡ ምንጮች ይናገራሉ። ስብሰባው ገና እንደሚቀጥል አሁንም እነዚህ ማንነታቸው ያልተገለጠ ምንጮች አውስተዋል። ይህ በዚህ እንዳለ የመቀሌ ከተማ ላይ እየተካሄደ ያለውን ስብሰባ ረግጠው ወጥተዋል ተብለው የነበሩት ወይዘሮ አዜብ መስፍን ተመልሰው በመሳተፍ ላይ መሆናቸውን አሁንም ማንነታቸውን ሊገልጹ ያልፈለጉት ምንጮች ጠቁመዋል። ወይዘሮ አዜብ መስፍን ስብሰባውን ረግጠው ከወጡ በኋላ ለመመለስ ሞክረው ጥያቄያቸውንና የድርጅቱን ደንብ የጣሱበትን ምክንያት በማመልከቻ እንዲያቀርቡ ተጠይቀው የመጀመሪያው ማመልከቻ በቂ አይደለም ተብሎ ተቀባይነት አላገኘም ብለዋል ምንጮቹ። ለሁለተኛ ጊዜ የጻፉት ደብዳቤ ግን ከብዙ ውጣ ውረድ በኋላ ተቀብለውት ተመልሰው በስብሰባው ለመሳተፍ መቻላቸውን ነው ምንጮቹ የጠቆሙት።